የጾታ እኩልነት ዛሬ ለጠንካራ መጻይ ህይወት የዛሬው ማርች 8 የዓለም አቀፍ የሴቶች ቀን መሪ ቃል ነው። ይህን ቀን በማስመልከት የተለያዩ ዘገባዎችን አሰናርተናል። ከእነዚህ መካከል ቀዳሚ የምናደርገው በጦርነትና በግጭት ምክንያት ከቀያቸው የተፈናቀሉ ሴቶችና እናቶችን ከአማራና ከትግራይ ክልል አነጋግረናል። በቅድሚያ ወደ ባህር ዳር እንውሰዳችሁ። አስቴር ምስጋናው ዝርዝሩን ይዛለች። ወይዘሮ ሙሉነሽ በመተከል ዞን ቡለን ወረዳ ሻይ በመሸጥ የሚተዳደሩ ሴት ነበሩ። ከአንድ ዓመት በፊት በአካባቢው ማንነት መሰረት ባደረገ ጥቃት የቅርብ ዘመዶቻቸው ሲገደሉ በመመልከታቸው ለስነ ልቦና መረበሽ መዳረጋቸውን ይናገራሉ። በመጀመሪያ ቤታቸውን ጥለው መጠለያ ውስጥ ነበሩ። አሁን ደግሞ ጠበል ቦታ መሆናቸውን በስልክ ገልጸውልናል። የዛኔ ደግሞ ዘመዶቼ አብረው እየመጡ ነበር። ሶስት ልጅ አለ አባት እናት ሆነው እየመጡ አጠገብ ነበሩ እነሱ እነሱም እንደዛ ሆኖ ሞቱ። እኔም እዛ መሀል ላይ ፈጣሪ ምስስ ቀንች ገና ነው ብሎ ሳልሞት ቀረው። አብረን ነው የተቀመጥነው። የሚገርመው አብረን ተቀመጥነ። እነሱ ሶስቱም እዛው እያየኋቸው ፊቴ ላይ ነው የሞቱት በጥይት ማለት ነው። ምን ምኖች ናቸው? የባለቤቴ ወንድሞች ናቸው። ሁሉም በቃ ውስጤ እንዳለኝ አልረጋጋ እያለ ተኩስ በሚሰማበት ሰዓት ውስጤ ሰላም የለውም። የሆነ በቃ ጠብም በማዳመጥበት ሰዓት እየተጨናነቀ ውስጤ እንዲህ ስላለ ጸበልም ያው እስካሁን እንደነገራችን ላይ ጸበል ነው የቆየሁት። ደህና ነኝ፣ ሙሉ በሙሉ ደህና ነኝ ብልም ደግሞ አንዳንድ የሚረብሽኝ ነገር አለ። ድንጋጤውም አላለፈም። ያው ዘመዶች አብረው ልክ ብለው ነው የሞቱብኝ እያየዋቸው እንደዛ እንደዛ ነገር ስለሆነ ዝም ብዬ በቃ ውስጥም ሰላም ስላልሆነ እኔ ከስተው ለጦርነት ጦርነት መሀል ወጥቼ ሰው አያምንም። ሁነ ከዛ ውስጥ ነበር ሽወ ይለኛል። ግን እግዚአብሔር ይመስገን ኖር ያለው አለው አንድ አመት አስቆጠርኩኝ። ከሞቱት በላይ ደባርቅ በሚገኘው መጠለያ ጣቢያ ውስጥ የሚገኙት ተፈናቃይ ወይዘሮ እስከዳር አበበ ስለ ህይወታቸው ጠይቀ። አሁን እዚህ ቦታ ከሙቀት ቦታ ነው የነበርን አድርገን አሁን ደባርቅ ባቻን ስንኖር ግን ብርዱ በጣም ፊታቸውን ስታይ ራሱ ስንጥቅጥቅ ብሎ እግራቸውን ስንጥቅጥቅ ብሎ ሳያቸው በጣም ነው በቃ እንዲያው እዛ ሙቼ ብቀር ይሻለኝ ነበር። ልጆች እንደዚህ ብሎ ከሚጎዱ በቃ እንዲው ጌታ ምን አድርገነው ነው አሁንስ? ምላሽ እንዲያረጅልን እስካሁንስ መቸም ቆይተናል። እንግዲህ በኋላ ግን ምላሽ እንዲያረጅልን ምን አለበት ጌታ ብለን በቃ። አንዳንዴም ለጌታ አንዳንዴም ለእኛ በጣም ነው በቃ። የእህተ እንትን ያለ ህይወት የሚሰማን እንደዚህ እንዲያው ዝም ብለን እንደዚህ ከአንድ ላይ ስንሆን ይሻላል እንጂ እንደዚህ በየቤታችን ቁጭ ብለን ስንስንልማ በጣም ነው። በጣም የሚሰማኝ ሁሉ ቀን ራሱ በቃ ተበሳጭ ተበሳጭ ይለኛል። ስለ ቤቴም ታስብ ስለ ልጆችም እንደዚህ ሲከፉብኝ ከትምህርታቸውም ሲጠናቀሉ በጣም በቃ በጣም ነው የሚሰማኝ። እዛ በሀገራችን እያለን የሴቶች ቀን በጣም ነው የምናከብሬ ነበረ። ድሮ እዚህ በቃ ኬንዳ ላይ ነው ወድቀን ያለነ እንኳን የሴቶች ቀን ለማክበር ራሳችን የወደቅነበት ቦታ በጣም እየተሰማነ ነው የምንኖር። ሀገር በቀውስ ውስጥ ስትወድቅ ቀዳሚ ተጎጂዎች ሴቶች መሆናቸውን የሚናገሩት የስነ ልቦና ባለሙያው አቶ ዳዊት ባዬ ሀገርን እንደ ሀገር ለማስቀጠል ሴቶችን ከእንዲህ አይነት ችግር ማስወጣት ይገባል ይላሉ። ለምሳሌ ድህረ ጦርነት ምንለዋለ፣ ከድህረ ጦርነት ላይ እንደ መንግስት፣ እንደ ማህበረሰብ እና እንደ ግለሰብ ሊደረጉ የሚገቡ ጥንቃቄዎች አሉ። እነዚህ ጥንቃቄዎች ምንድን ናቸው ብለን ብናይ እንደ መንግስት እንዲህ አይነት ችግሮች ሲፈጠሩ የጤና ተቋማትን የስነ ልቦና እና ማህበራዊ ጉዳዮችን ኮንሰልት የሚያደረጉ ወይም ደግሞ የሚደግፉ ተቋማትን ማቋቋም በየቦታው ያስፈልጋል ማለት ነው። ያ ደግሞ ምንድን ነው እዚህ አይነት ችግር ሴቶቹ፣ ህጻናትም፣ እነዚህ አረጋውያን የምንላቸውም በቶሎ በፍጥነት እንዲወጡ የካውንስሊንግ ሰርቪስ መሰጠት መቻል አለበት። ይሄ ሳይኮሶሻል ሰፖርት የምንለው የስነልቦናዊ እና ማህበራዊ ድጋፍ ሊደረግላቸው ይገባል። የመጀመሪያው በተቋማት ደረጃ በመንግስት ደረጃ ይሄ የሚሰጥበት መንገድ በቶሎ መመቻቸት አለበት። ሁለተኛው ደግሞ ማስተማር ያስፈልጋል። በዚህ አይነት ችግር የሚፈጠሩ ክፍተቶችን ማህበረሰቡም ሆነ ግለሰቦች እንዴት ሊቋቋሙት እንደሚገባ በተለያዩ ሚዲያዎች ጋር ማስተማር ማስተማር እንዲቻል መንግስት በተቻለ አቅም ሚዲያዎችን እየጠራ ፋሲሊቴት ማድረግ አለበት። ማፋጠን ጉዳዮቹ ሕዝብ ጆሮ ላይ እንዲደርሱ ተጎጆዎች ጋር እንዲደርሱና ራሳቸውን በዛ ስነልቦና እንዲገነቡ ማድረግ ያስፈልጋል ማለት ነው። እንደ ማህበረሰብ ደግሞ በማህበረሰብ ደረጃ መገለልና መድሎ እንዳይኖር በተለይ እንዲህ አይነት ችግር የደረሰባቸውን ሰዎች በተለየ መልኩ ህብረተሰቡ አይዟችሁ እንዲላቸው ራሳቸውን ደብቀው የተቀመጡም ካሉ ለሕክምናም እንዲበቁ በማበረታታትና በማህበራዊ ህይወቶቻችን ለምሳሌ በእድር ሊሆን ይችላል፣ በቁብ ሊሆን ይችላል፣ በቡና በሚጠጡበት ሊሆን ይችላል፣ ወይም ማህበራዊ ዝክር በሚያደርጉበት መንገድ ሊሆን ይችላል። ሰዎችን ሊያገኙ ማገዝ አይዞ ብሎ ማበረታታትና ይህንን ችግር የበለጠ እንዲቋቋሙት በየማህበረሰቡ እያንዳንዱ ሰው የማህበረሰቡ አካል ሳያገላቸው አቅርቦ ችግሩን መፍታት ያስፈልጋል። የሃይማኖት ተቋማት የራሳቸውን ድርሻ መውሰድ አለባቸው። በባህር ዳር ከተማ ይገኝ በነበረ ዘንዘንማ መጠለያ ጣቢያ ውስጥ ከዚህ ቀደም ያገኘኋቸው በዛ ያሉ ሴቶች በጦርነትና ግጭት ከቀያቸው የተፈናቀሉ ነበሩ። እነዚህ ሴቶች በመጀመሪያ ከኦሮሚያ ክልል ወደ ሀይቅ በኋላ ደግሞ ከሀይቅ ተፈናቅለው በእግራቸው ወደ ባህር ዳር እንደመጡ ነግረውኛል። አሁን ደግሞ መጠለያ ጣቢያው ሲዘጋ ከባህር ዳር ወዴት እንደሄዱ የሚያውቅ የለም። ከዚህ ቀደም እነዚህ ተፈናቃዮች ስለ ችግራቸው ጠይቂያቸው ነበር። ቤታችንን ገንዘባችንን ተወርሰን የመጣነው ነጣችንን የመጣነው ተመተን ዲሞ ሀይቀላ ያረፍ አሁን ተዛም ዲሞ የባሰ ነገር ሆነትን ነጣችንን የመጣነው ምንም አሁን ሰውዬ ዘው ተነጥሎ ነው የቀረው ምን እንዲሆነ አላቅም ባለቤት ይኖርም አላውቅም። ባ አሁን ልጆችን እየመጣሁኝ። ስንት ልጅ አለው? አራት ልጅ አለኝ። እኛ አምስተኛ ነን። እንደዛሁኝ የመጣሁ ልብስ የለኝ፣ ጉርስ የለኝ፣ ዝም ብዬ ሰሚንቶ ላይ ደሞ ልጆችም ደሞ ታማሚ ናቸው። እየተቸገርኩኝ ማለብሳቸው የለኝ፣ ማጉርሳቸው ጉርሳቸው የለኝ። ተቸግረናለሁ እያለቀስኩኝ። እኔታ የለ ምንጣፍ የለን፣ ምንም ምንም ምንም ያገኘነው ነገር የለም የለን፣ ጃርካን የለን ቄጣ የምንነጋገርበት አዋተ ነው ሙጫ በረንድ አድገስተን ያስጠፍጠፍ እያደረግ ነው ቄጣ የምንበላው የምንገዛበት የለም፣ ምን የለም። ይኸው እንዲህ ነው የእኛ ኑሮ። ጦርነቱ ካለፈ በኋላ ጦርነቱን በማሰብ ድጋሚ ነገር ሊከሰት ይችላሉ። የእንቅልፍ ማጣት ሊሆን ይችላል፣ የአእምሮ መቃወስ ሊሆን ይችላል፣ ሌሎች ሌሎች ችግሮች ሊገጥማቸው ይችላል ልጆችን። ስለዚህ እናት ደግሞ በሌላ ንግል ሌላ ምን ችግር ሊገጥማት ይችላል። ሴቶች ደግሞ ልጆቼ እንዲህ ሆኑ ባለቤቴ እንዲህ ሆነ በሚል ከሕጻናቱ በተለየ መንገድ ደግሞ እሷ ደግሞ ከፍ ያለ ስብና ስላላት ወይም ደግሞ ከፍ ብላ ስለቆየች ከሕጻናቱ በተለየ መንገድ ተጎጂ ትሆናለች። ለምሳሌ ምንድን ነው ተጎጂ የሚያደርጋት ብለን ብናይ አንደኛ ባለቤቷ ሲገደልባት ያየች ሴት የመጀመሪያ የጤና የአእምሮ ጤና መቃወስ ነው የሚገጥማት። ይህንን መከራ ከምሸከም ራሴን ባጠፋ ሚል ስሜት ይመጣል ማለት ነው። በጦርነት ምክንያት እነዚህ አይነት ችግሮች ሲፈጠሩ አንደኛ ልጆች የሚወዱትን ሊያጡ ይችላሉ። ወይም ደግሞ የሚወዷቸውን ሰዎች እያዩቸው ሊገደሉ ይችላሉ። ስለዚህ ለምሳሌ ወላጁ ሲገደልበት እያየ ያደገ ህፃን ወደፊት ለሚመጣው ህይወቱ ከፍተኛ የሆነ ጥላቻ፣ ከፍተኛ የሆነ ፍርሃት፣ ከፍተኛ የሆነ የአእምሮ ቀውስ ሊገጥሞ ይችላል። እንዲህ አይነት ከጦርነት ማግስት በሴቶች ላይ የሚመጣው ማህበራዊ ቀውስ በጣም ከባድ ነው የሚሆኑ። ስለዚህ ለዚህ መፍትሄ ያስፈልገዋል ማለት ነው። ለአሜሪካ ድምፅ አስቴር ምስጋናው ባህር ዳር